በኬንያ ዩኒቨርሲቲዎች በተማሪዎች ላይ የተደቀኑ ሁከትና ጽንፈኝነትን የመሳሰሉ ችግሮች ላይ የሚወያይ ስብሰባ በዚህ በያዝነው ሳምንት ናይሮቢ ውስጥ እየተካሄደ ነው። የቪኦኤዋ ጂል ክሬግ ከናይሮቢ ዩኒቨርሲቲ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅት ታቀርበዋለች። ለኬንያ የኮሌጅ ተማሪዎች የዩኒቨርሲቲ ቆይታቸው በየትምህርት ክፍለ ጊዜው የሚጠበቁባቸው ወረቀቶች፣ የአመት መጨረሻ ፈተናዎችና ሌሊቱን ሙሉ ሲያጠኑ ማደሩ ብቻ አይደለም። በዩኒቨርስቲዎቻቸው ስላሉት የጽንፈኝነትና የሁከት ጉዳዮች ስጋትም መመካከል አለባቸው። እነዚህ ችግሮች ተጨባጭ እንደሆኑ ነው ተማሪዎቹ የሚናገሩት። ሊንዳ ኦችል የኬንያ የብሔራዊ ህብ ህብረትና ውህደት ኮሚሽነር ናቸው። እንዲህ ይላሉ። ለጽንፈኝነት የሚጋለጡት እብዶች አይደሉም። እናንተን የሚመስሉ ሰዎች ናቸው። ልክ አሁን እንደ ለበስኩት ጽድት ያለ ልብስ የሚለብሱ ሰዎች ናቸው። እናንተ እንደምትገምቱት ለምሳሌ ትምህርት ቤት ያልተማሩ ሰዎችም አይደሉም። እንደኛው አይነት ሰዎች ናቸው። ኦችል ይህን ያስገነዘቡት ትናንትና ረቡዕ ናይሮቢ ዩኒቨርሲቲ ውስጥ በሀገሪቱ ዙሪያ ካሉ ዩኒቨርሲቲዎች ለተሰባሰቡ የተማሪዎች መሪዎች ባሰሙት ንግግር ነው። ከተወያዩባቸው ተማሪዎችን ከሚመለከቱ ችግሮች መካከል ታዲያ በዋናነት የተነሱት ለአክራሪነት ቅስቀሳ የመጋለጡ ጉዳይና ሁከተኛ ጽንፈኝነትን የተመለከቱ ጉዳዮች ነበሩ። ቪክተር ሁሩ የሶስት ቀናቱን ስብሰባ ያዘጋጀው የወጣቶች እድገት መርሃ ግብር የተባለ ድርጅት መስራች ፕሬዝደንት ናቸው። ወጣቶች በኑሯቸው ሲከፉ ያኔ ነው ለጽንፈኝነት የሚጋለጡት። እውከተኛ ቡድኖች ያኔ ነው የሚያገኟቸው። ስለዚህ እኛም የምንሰራው እነዚህን ወጣቶች መርዳት ይገባል በሚል እምነት ነው። ምክንያቱም የምጣኔ ሀብት እድሉ በጣም እየጠበበ ስለመጣ በሌሎች የተለያዩ መንገዶች ኑሯቸውን እንዲያሸንፉ እንሻለን። በናይሮቢ ውይይት ላይ የተሳተፈችው አንዷ የተማሪዎች ተወካይ ሱዛን ሙንጌ በበኩሏ የኬንያ ዩኒቨርሲቲ ተማሪዎች የሽብርተኝነትን አደጋ በራሳቸው ደርሶ አይተውታል በማለት በጋሪሳ ዩኒቨርሲቲ 147 ተማሪዎች የተገደሉበትን ጥቃት ታስታውሳለች። ሽብርተኝነት መዘዙ ብዙ ነው ብላም የተማሪዎቹ ተጠሪ ትዘረዝራለች። የምንወዳቸው ሲሞቱብን፣ አዎ እንጎዳለን እንጂ ኢኮኖሚያችንንም ይጎዳል። የሀገራችንን በዓለም ላይ ያላትን ገጽታም ያበላሻል። በየቴሌቪዥኑ የዜና ስርጭት የኬንያው ሽብርተኛ ጥቃት እየተባለ ሲወራ ይጎዳናል ግን ከሁሉም ከሁሉም የሚብሰው ጓደኞቻችንን ስለሚነጥቀን ነው። የኬንያ አገር አቀፍ ህብረት ኮሚሽነሯ ሊንዳ ኦችል የዩኒቨርስቲ ተማሪዎች አክራሪ ፕሮፓጋንዳን፣ ሃይማኖታዊ አስተምሮትን ላልሆነ አላማ መጠቀሚያ ማድረግን፣ ጎሳን መሰረት ያደረገ አክራሪነትን ነቅተው እንዲከላከሉ ይመክራሉ። So, the, the targets of radicalization and violent extremism, how these people recruiters, eh? ለአክራሪነትና ሁከተኛ ጽንፈኝነት አላማቸው የሚመለምሉት ቡድኖች ዩኒቨርሲቲዎችን የመሳሰሉ መደበኛ ተቋማትን ኢላማ ያደርጋሉ። በአሁኑ ጊዜ ምን እያደረጉ እንደሆነ ታውቃላችሁ? በጣም ጎበዝ ጎበዝ የሆኑ ተማሪዎችን ነው የሚያጠምዱት። ስለዚህ ኢላማዎቻቸው እናንተ ናችሁ። አያይዘውም ኮሚሽነሯ ሰዎችን ለጽንፈኛ አለማ የሚያነሳሱት እንደ አልሸባብና የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ብቻ እንዳልሆኑ ያስረዳሉ። የፖለቲካ ዓላማቸውን ለማስፈጸም የሚጠቅማቸው ከሆነ በተለይ በምርጫ ወቅት አንዱን ብሔረሰብ በሌላው ብሔረሰብ ላይ ጥቃት እንዲያደርስ የሚቀሰቅሱ ፖለቲከኞችና ሌሎችም አሉ ብለዋል። የኬንያው ምርጫ እየተቃረበ ነው። የሚቀጥለው የአውሮፓውያኑ 2017 ነሐሴ ወር ላይ ነው ሊከናወን የታቀደው